የዕለተ አርብ ጥር 21 2013 ዓ ም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። በምሽቱ ፕሮግራማችን ኢትዮጵያውያንና ትውልደ ኢትዮጵያውያን በትግራይ ክልል ውስጥ እየደረሰ ነው ያሉትን ሰብአዊ ጥፋትና የመብት ረገጣ ለመቃወም በትላንትናው ዕለት በዋሽንግተን ዲሲ ያካሄዱትን ሰላማዊ ሰልፍ የሚዳስስ ሰፋ ያለ ዘገባ ይኖረናል። የዛሬውን ሰላማዊ ሰልፍ ያዘጋጀ ነው ትግራይ ህዝብ ላይ የታወጀው ዘር ማጥፋት ጦርነትን በመቃወም ነው። ክፍት ነው። በመንግስት በኩል ይሄን ሆን ብሎ የሚያደርግበት ምንም ምክንያት የለው። ዜጎችን ለማዳን እየሰራ ነው ያለው፣ ሁሉም ወገኖቻችን ናቸው። ከሰልፉ አስተባባሪዎች መካከል አንዷ የሆነችውን መዓዛ ግደይና በአሜሪካ የኢትዮጵያ አምባሳደር የሆኑትን ፍጹም አረጋን የሰማችሁት፣ ሙሉ ዝግጅቱ በአብይ ርዕስ መሰናዷችን ይቀርባል። የህገወጥ ህጻናት ዝውውርና ጉልበት ብዝበዛ እንዲሁም መስማት የተሳናቸው ተማሪዎችን የሚያግዝ አዲስ መተግበሪያን የሚመለከቱ ሌሎች ዘገባዎችም ይኖሩናል። ሰላም ለእናንተ ይሁን። ፕሮግራማችን ጀምሯል። ከአቀናባሪያችን ኤልያስ አስማረ ጋር ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየ ነኝ። አሁን ሰዓቱ የዜና ነው። ኤደን ገረመው የሀገር ውስጥና የውጭ አጫጭር ወሬዎችን አዘጋጅታ ታሰማናለች። አመሰግናለሁ ስመኞች። አድማጮች በድጋሚ እንደምን አምሽታችኋል። በሺዎች የሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በትግራይ ክልል ውስጥ እየደረሰ ነው ያሉትን ሰብአዊ ቀውስና የመብት ረገጣ ለመቃወም በትላንትናው ዕለት በዋሽንግተን ዲሲ ሰላማዊ ሰልፍ አድርገዋል። ሰልፈኞቹ የኢትዮጵያና የኤርትራ መንግስት ወታደሮች ዘሬ ለየግድያ ግድያ፣ አስገድዶ መድፈር፣ እንዲሁም ዘረፋ እየፈጸሙ ነው፣ የነፍስ አድን ቁሳቁሶችም ወደ ክልሉ እንዳይገቡም እየከለከሉ ነው ሲሉ ከሰዋል። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ በበኩላቸው ሰልፉን በህግ ማስከበር ዘመቻ ድል የተደረጉ አካላት ደጋፊዎችና ተባባሪዎች የጠሩት ብዙዎችም አሳስተው የመሩት ሰልፍ ነው ሲሉ አውግዘውታል። በኢትዮጵያ መንግስት ላይ የቀረቡ የዘር ማጥፋት ክሶችን ውድቅ ያደረጉት አምባሳደሩ ክልሉን ለማረጋጋት የነፍስ አድን ቁሳቁሶች እንዲዳረሱ ለማድረግ ስለተወሰዱ እርምጃዎችም ገለጻ አድርገዋል። አድማጮች የዚህ ዘገባ ዝርዝር ቆየት ብሎ ይደመጣል። በተባበሩት መንግስታት የአሜሪካ አምባሳደር ቶማስ ግሪንፊልድ በኢትዮጵያ ያለው የሰብአዊ ሁኔታ እጅግ አሳሳቢ መሆኑን ገለጹ። The cat sat on the አምባሳደር ግሪንፊልድ በዩናይትድ ስቴትስ የውጭ ጉዳዮች ሴኔት ኮሚቴ የእጩዎች መስማት ሂደት ላይ የኢትዮጵያን ጉዳይ በተመለከተ ተጠይቀው ኢትዮጵያ ውስጥ ያለው ሁኔታ እጅግ አሳስቦኛል። ከሶስት ዓመት በፊት ይህችን ሀገርና አዲሱን ጠቅላይ ሚኒስትሯን እያከበርን ነበር። ወደፊት የመራመድ እድል ስለገጠማቸው ለህዝባቸው ብልጽግና የሚያመጡበት ጊዜ ነው ብለን ደስ ብሎን ነበር። አሁን ከራሳቸው ህዝብ ጋር ጦርነት ላይ ናቸው። የተባበሩት መንግስታት ሁኔታውን ቀረብ ብሎ አይቶ እንዴት ምላሽ መስጠት እንዳለበት مایتو اسفل لکنو بلوال ایگه ایزم؟ በተለይ የሰብአዊ ሁኔታው እጅግ አሳሳቢ ነው። ስለዚህም የሰብአዊ እርዳታ ድርጅቶችና ሰራተኞች በትግራይ ክልል ውስጥ ያለውን ሁኔታ እንዲያዩ ሁኔታዎችን ማመቻቸት አለብን። በተጨማሪም ምን እየተካሄደ እንዳለ ከጠቅላይ ሚኒስትሩ ጋር በጣም ግልጽና ቀጥተኛ የሆነ ውይይት ማካሄድ፣ እያደረጉ ያሉትን ነገር እንዲቆም መወትወትና ግጭቱ እንዲጠናቀቅ ማድረግ አለብን ብዬ አስባለሁ። ምክንያቱም በቀጠናው ላይ ሰፊ የሆነ ተጽዕኖ እያሳደረ ነው ብለዋል። በሌላ በኩል የኢትዮጵያ መንግስት በሰላም ሚኒስቴር አማካኝነት በትግራይ ክልል ስላለው የሰብአዊ ሁኔታ ለተባበሩት መንግስታት ድርጅት ማብራሪያ መስጠቱ ተገለጸ። የሰላም ሚኒስቴር ሚኒስትር ሙፈሪያት ከሚል መስሪያ ቤታቸው በኢትዮጵያ ለሚገኙት ለተባበሩት መንግስታት ድርጅት የስደተኞች ጉዳይ ኃላፊ ፊሊፖ ግራንዲ የሰጠውን ማብራሪያ በተመለከተ ለጋዜጠኞች በሰጡት አጠር ያለ ገለጻ የኢትዮጵያ መንግስት በትግራይ ክልል ሕግን ለማስከበር ከወሰደው እርምጃ በኋላ በሰብአዊ ሁኔታው ዙሪያ እየተከናወኑ ነው ያሉትን ስራ ለተባበሩት መንግስታት ድርጅት ኃላፊዎች አስረድተዋል። በተለይም በኢትዮጵያ በአራት የስደተኛ ማቆ መጠለያ ውስጥ ስለሚገኙ ኤርትራውያን ስደተኞች ማብራሪያ ተሰጥቷል ብለዋል። ኮሚሽነሩም የተሰሩ ስራዎችን በአካል ተገኝተው እንደሚመለከቱ ተናግረዋል። በኢትዮጵያ ማንነትን መሰረት ያደረገ ጥቃትና ሱዳን የኢትዮጵያን ድንበር መጣሷን በመቃወም ሰላማዊ ሰልፍ እንደሚካሄድ ገልጾ ለእሁድ እለት በባልደራስ ለእውነተኛ ዴሞክራሲ ፓርቲ የተጠራው ሰላማዊ ሰልፍ በአዲስ አበባ ከተማ አስተዳደር ተቀባይነት ያላገኘ መሆኑን ለአዲስ አበባ ፖሊስ ኮሚሽን አስታወቀ። ፖሊስ ኮሚሽኑ ዛሬ እንዳስታወቀው ሰልፉ ተቀባይነት እንዳላገኘ ለባልደራስ ለእውነተኛ ዴሞክራሲ ፓርቲ መጽሐፉን ገልጾ ነገር ግን ከዚህ በተቃራኒ ሰልፉን እንደሚያደርግ በማህበራዊ ሚዲያ ላይ ፓርቲው እያስተዋወቀ ይገኛል ብሏል። ተቀባይነት ያላገኘ ሰላማዊ ሰልፍ ማድረግ በሕግ ተጠያቂ ያደርጋልም ሲል አሳስቧል። የሱዳን የጦር ሰራዊት ጋዜጠኞች በግጭት ወደሚታመሰው የዳርፉር ግዛት እንዳይገቡ እየከለከለ ነው ሲል የሱዳን ጋዜጠኞች ማኅበር ከሰሰ። ዳርፉር ውስጥ በቅርቡ በተካሄዱት ግጭቶች በመቶዎች የሚቆጠሩ ሰዎች ተገድለዋል። ከአንድ መቶ ሺህ የሚበልጡም ከመኖሪያቸው ተፈናቅለዋል። የሱዳን የጦር ኃይል ጋዜጠኞቹን እንዳይገቡ የከለከል ነው በጸጥታ ሁኔታ ምክንያት ነው ብሎ ነበር። ከትላንትና በስቲያ ረቡ ባወጣው መግለጫ ደግሞ ፈጽሞ አልተከለከሉም ሲል አስተባብሏል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ እጋብዛለሁ። መልካም የአርብ ምሽት ይሁንላችሁ። ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ ወደ አብይ ርዕሳችን እንለፍ። በሺዎች የሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በትግራይ ክልል ውስጥ እየደረሰ ነው ያሉትን ሰብአዊ ጥፋትና የመብት ረገጥ አለመቃወም በትላንትናው እለት በዋሽንግተን ዲሲ ሰላማዊ ሰልፍ አድርገዋል። ሰልፈኞቹ የኢትዮጵያና የኤርትራ መንግስት ወታደሮች ዘር የለየ ግድያ፣ አስገድዶ መድፈር እንዲሁም ዘረፋ እየፈጸሙ ነው፣ የነፍስ አድን ቁሳቁሶች ወደ ክልሉ እንዳይገቡም እየከለከሉ ነው ሲሉ ከሰዋል። በዩናይትድ ስቴትስ የኢትዮጵያ አምባሳደር የሆኑት ፍጹም አረጋ በበኩላቸው ሰልፉን በህግ ማስከበር ዘመቻ ድል የተደረጉ አካላት ደጋፊዎችና ተባባሪዎች የጠሩት ብዙዎችን አሳስተውም የመሩት ሰልፍ ነው ሲሉ አውግዘውታል። በኢትዮጵያ መንግስት ላይ የቀረቡ የዘር ማጥፋት ክሶችን ውድቅ ያደረጉት አምባሳደሩ ክልሉን ለማረጋጋት የነፍስ አድን ቁሳቁሶች እንዲዳረሱም ለማድረግ እርምጃዎች እየተወሰዱ መሆኑን ተናግረዋል። ሀብታሙ ስዩም ዝርዝር ዘገባ አለው። በሺዎች የሚቆጠሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በትግራይ ክልል ውስጥ እየደረሰን ያሉትን ሰብአዊ ጥፋትና የመብት ረገጥ ለመቃወም በትናንትናው እለት በዋሽንግተን ዲሲ ሰላማዊ ሰልፍ አድርገዋል። ማዕዛ ግደይ ከአስተባባሪዎች መካከል አንዷ ናት። የዛሬውን ሰላማዊ ሰልፍ ያዘጋጀ ነው ትግራይ ህዝብ ላይ የታወጀው ዘር የማጥፋት ጦርነትን በመቃወም ነው። ይህንን ሰላማዊ ሰልፍ ያዘጋጁት ከአሁን በፊት ሲያዘጋጁ የነበሩት ጀስቲስ ኤንድ ሴኩሪቲ ፎር ትግራንስ ኢን ኢትዮጵያ የሚባል ተቋም አለ እንዲሁም ከሌሎች የትግራይ ኦርጋናይዜሽንስ አንድ ላይ በመሆን ነው የተዘጋጀው። ዘሬ ላይ የማጥፋት ነው የምንለው ሁሉም እያየ ነው ያለው ነገር እሱ ስለሆነ እየተገደለ ያለው የፖለቲካል መሪ ብቻ አይደለም። ንጹሀን ዜጎች ናቸው እየተሰደዱ ያሉት እየተገደሉ ያሉት። ንብረት እየተቃጠለ ያለው የንጹሀን ዜጎች ንብረት ነው። ሴቶች እየተደፈሩ ነው። እነዚህ ሰዎች እየተደፈሩ ያሉት የትፔሌፍ አመራሮች አደሉ ሁሉም ኢኖሰንት ግራንስ ኤቭሪዌር አክሮስ ደ ካንትሪ ናቸው እየተገደሉ ያሉት። ለዛም ነው ይሄ ዘር ማጥፋት ጉዳይ ነው የምንለው ባንክ አካውንት። የሁሉም ትግራይ ተወላጆች ባንክ አካውንት ፍሪዝ ተደርጓል። ስለዚህ ሁሉም ነገሮች ካየናቸው ወደ ጄኖሳይድ የሚወስድ ነው። ከዛ በተጨማሪ ግን አብይ አህመድ ወደ ስልጣን ከመጣበት ቀን ጀምሮ የትግራይ ህዝብን ዲሞናይዝ የሚያደርጉ ቃላት በመጠቀም የእኛ ሂማኒቲያችን እንዲጠፋ አድርጓል። ለዛም ነው ሰዎች አሁን እየተነሱ በማጭድም ሆነ በሌላ ነገር ህዝቡን እየገደሉ እየመቱ ያሉት ማለት ነው። ለዚህ ነው እኛ አሁን እየተደረገ ያለው ህግ የሚያስከበር ጉዳይ ሳይሆን ዘርን የማጥፋት ጉዳይ ነው ብለን የምንከራከረው። የትግራይ ክልልንና የዩናይትድ ስቴትስን ሰንደቅ አላማ ያነገቡ በክልሉ ነዋሪዎች ላይ ደረሰ ያሉትን በደል የሚገ የሚገልጹ መፈክሮችን የያዙ የሰላማዊ ሰልፉ ተሳታፊዎች ቀድመው የተገኙት በአሜሪካ የውጭ ጉዳይ መስሪያ ቤት ደጅ ነበረ። መዓዛ በክልሉ እየደረሰ ነው የሚባለው ጥፋትን ለማስቆም የአሜሪካ መንግስት እርምጃ እንደሚያስፈልግ ታብራራለች። እስካሁን ድረስ ስናይ እንደነበረ ነው የአሜሪካ መንግስት ከሞላ ጎደል ጦርነቱን ሙሉ በሙሉም ወጥቶ አልተቃወምም የትራምፕ አድሚኒስትሬሽን ማለት ነው። አዲስ የባይደን ሀሪስ አድሚኒስትሬሽን ከመጣ በኋላ ግን እዛ ያሉ ሰዎች ያላቸው ከንሰርን እየገለጹ ነበር። እስካሁን ድረስ ግን ከንሰርናቸው ከመግለጽ በተጨማሪ ቶሎ ብለው አክሽን እንዲወስዱ የምንፈልገው የምንፈልጋቸው አክሽኖች አንደኛው የውጭ ወራሪ ኃይሎች እንዳለ ተጠራርገው ከትግራይ እንዲወጡ እንዲያደርጉልን እንፈልጋለን። ከዛ በተጨማሪ ደግሞ ትግራይ ለኢንተርናሽናል ሂውማኒቴሪያን ወርከርስ አክሰስ እንዲሰጣቸው እንፈልጋለን። ምክንያቱ ህዝባችን እያለቀ ያለው አራት ነጥብ አምስት ሚሊዮን ህዝብ በረሃብ እየሞተ ያለው ምግብ ስለታጣ አይደለም፣ መንገድ ነው የጠፋው። የትግራይ ተወላጆች ብር አዋተናል፣ እጃችን ላይ ይገኛል። ኢንተርናሽናል ኤንጂኦዎች ሁሉም የሚያስፈልግ እርዳታ ይዘው እየተጠባበቁ ነው። ይሁን እንጂ አብይ አህመድና የእሱ ደጋፊዎች መንገዱን አልከፍትም ስላሉ ህዝባችን በረሀብ እያለቀ ነው። ስሟ ሄለን እንደሆነ የነገረችን ሌላ የሰልፉ ተሳታፊ በበኩሏ በትግራይ ክልል ውስጥ እየደረሱ ናቸው ለምትላቸው በደሎች የጠቅላይ ሚኒስትር አብይ አስተዳደርን ትወቅሳለች። የአብይ መንግስት ማለት የኢትዮጵያ መንግስት፣ እኛ ኢትዮጵያውያን ነን። ከሌላ ኢትዮጵያውያኖች ተለይቶ የሚደረገውን ጭፍጨፋ ትግራይ ህዝብ ምን ስላደረገ ነው? ምንድን ነው የበደለው? እሺ እሱ የሚፈልገው እንግዲህ እነ ደብረጼን ከሆኑ ቢፈልጋቸው ድሮ ነበር አደለም። እንደ አዲስ አበባ ሲሄዱ ለስብሰባ እነሱን አደለም የፈለገው የትግራይ ህዝብን ለመጨፍጨፍ ነው። የህወሀት እጅ አለበት የሚባለው ነገር አላምንበትምም ላምንበትም አልችልም። ቢካዝ ህወሀት የሀገሩ ቅርስ የሀገሩ ሃይማኖት የሀገሩ ቤተ ክርስቲያን አያስደበድብም። ዘር እዝነው ወይ ሳሙኤል ሰጌድ ኤርትራዊ መሆናቸውን የነገሩኝ ሌላኛው የሰልፉ ተሳታፊ ናቸው። እሳቸው የኤርትራ መንግሥት በጎረቤት ሀገር ጉዳይ ገብቶ ፈጸመ በሚሉት ወንጀል ደስተኛ እንዳልሆኑ ይናገራሉ። በዚህም ምክንያት ለተቃውሞ ሰልፍ እንደወጡ ነግረውናል። ይሄ ዲክታተር ሽ በሀገራችን ያለ ህዝባችን በድሎ ህዝባችን ረግጦ በጎረቤታችን ራሳቸውን የማያገባው ጉዳይ ገብቶ ህዝቢ መጨፍጨፉ ኢንዱስትሪ መፍረሱ የሚካሄድን ውጊያ በመቃወም ደግሞ ለህዝብ ትግራይ ድጋፍ የሰላማዊ ሰልፍ ለመካፈል ብዬ ነው የመጣሁት። ሁሉን ነገርን በኤርትራ የተደረገን ጭፍጨፋ ወይም ረገጣ በኢትዮጵያን ለመረጋገጥ እየቀጠሉ ናቸው። ይሄ የህዝብ አንጻር ጉዳይ የሚካሄድ ውጊያ ነው እንጂ ለህዝብ ፍትህ ወይም ህግን ለማስከበር የተደርጎ የሚካሄድ ውጊያ አይደለም። በዩናይትድ ስቴትስ የኢትዮጵያ አምባሳደር የሆኑት ፍጹም አረጋ በበኩላቸው ሰልፉን በህግ ማስከበር ዘመቻችን ድል የተደረጉ አካላት ደጋፊዎችና ተባባሪዎች የጠሩት ብዙዎችን አሳስተው የመሩትም ነው ሲሉ ተችተውታል። በኢትዮጵያ መንግስት ላይ የቀረቡ የዘር ማጥፋት ክሶችን ውድቅ ያደረጉት አምባሳደሩ ክልሉን ለማረጋጋት ብሎም የነፍስ አድን ቁሳቁሶች እንዲዳረሱ መንግስታቸው እየሰራ መሆኑን ያብራራሉ። መንግስት አሁንም የትግራይ ህዝብን ጸጥታ ለማስጠበቅ ጽንፈኛው ኃይል ያፈራረሳቸውን መሰረተ ልማት የመጠገን ስራዎችን ቴሌፎን፣ መብራት ኃይል፣ መንገዶች፣ ድልድዮች፣ ኤርፖርቶች አፈራርሰው ነው የሄዱት። ያንን መልሶ የመጠገን ሁኔታ በፍጥነት እየሰራ የሰብአዊ እርዳታውንም ደግሞ በከፍተኛ ሁኔታ እያቀረበ ነው ያለው በአሁኑ ሰዓት እንግዲህ ዘጠና ሁለት የ ሰብአዊ መብት የሰብአዊ ማለት ምግብና መድኃኒቶች ቁሳቁሶች፣ የማሰራጫ ጣቢያዎችን እንደገና ወደ ነበሩበት እንዲመለስ ያደረገበት ሁኔታ አለ። ጊዜ አስተዳደሩም በየአካባቢው ላይ አስተዳደር እያስመረጠ የከተማ አስተዳደር፣ የወረዳ አስተዳደር በጉባኤዎች እያካሄደ እያስመረጠ እየቀጠለ ነው ያለው እናም በእነዚህ ሁሉ በመደገፍ ተገቢውን ድጋፍ ለማድረግ እየሰራ ነው የሚገኘው። እና ይህንንም ምግብ ዋስትና ኮሚሽን ከሚባል አካል ጋር ሆኖ እየሰራ ነው የሚገኘው። አምባሳደር ፍጹም የኢትዮጵያ መንግስት ከኤርትራ መንግስት ጋር በመሆን በክልሉ ነዋሪዎች ላይ የመብት ረገጣዎችን እየፈጸመ ነው በሚለው ክስም አይስማሙም። ከዚያ ይልቅ የቀድሞ የህወሓት አስተዳደር ፈቶ ለቋቸዋል በሚባሉ በሺዎች የሚቆጠሩ የቀድሞ እስረኞች የሚፈጸሙ ወንጀሎችን ለመቆጣጠር መንግስታቸው እየተንቀሳቀሰ መሆኑን ያውሳሉ። በሁለተኛ ደረጃ የሚቀርበው ክስ ከኤርትራ መንግስት ጋር በመተባበር እያሰቃየ ይገኛል የሚባለው፣ አንደኛ የኤርትራ መንግስት በዚህ ጉዳይ ላይ ተሳትፎ እንዳልነበረው በራሳቸው መግለጫ ሰጥተዋል። በሁለተኛ ደግሞ በኢትዮጵያ መንግስት በኩልም በኤርትራ መንግስት በኩል ለእነሱ የተደረገ ብሻም የለም ከእነሱ ጋር መተባበር የተሰራ ስራም እንደሌለ በተደጋጋሚ ገልጿል። ሌላው ግን የሚሰማው በርካታ ወንጀለኞችን ፈተው የሄዱ በመሆናቸው እንግዲህ ወደ አስራ ሶስት ሺህ የሚጠጉ እስረኞች ተፈተዋል የሚባል ነገር ስላለ ከዚህ ጋር በተያያዘ የሚያጋጥሙ አንዳንድ ጉዳቶች ሊኖሩ ይችላሉ። ይህን እንግዲህ ከህዝቡ ጋር በመሆን መንግስት አሁን ከፍተኛ የሆነ ስራዎችን እያሰራ ነው የሚገኘው። ሰላማዊ ሰልፈኞቹ በትግራይ ክልል ውስጥ ዘርን የለየ ጭፍጨፋና የዘር ማጥፋት ወንጀል እየተደረገ እንደሆነ በትናንትናው ትዕይንተ ህዝብ ላይ አሰምተዋል። አምባሳደር ፍጹም ለዚህ ክስም ይህንን መልሰዋል። እንግዲህ ከአሁን በፊት ከፍተኛ የሆነ ጭፍጨፋ በማይካድራ መካሄዱ ይታወቃል። ስለዚህ በማይካድራ የተካሄደውን የሰብአዊ መብት ኮሚሽንም ዓለም አቀፉ ማለትም የሰብአዊ መብት ተሟጋጅ ተቋማትም ትልቅ አጽንኦት ሰጥተውት ቀጣዩ ምርመራ እየተደረገበት ነው ያለው። ሌላ ከዛ የተለየ ነገር ሌሎች አካባቢዎች በግጭቱ ያጋጠሙ ካዡዋሊቲስ ካልሆኑ በስተቀር የሰማ ነው የለም። ግን ደግሞ ለማጣራት መንግስት ክፍት ነው። በመንግስት በኩል ይሄን ሆን ብሎ የሚያደርግበት ምንም ምክንያት የለው። ዜጎችን ለማዳን እየሰራ ነው ያለው። ሁሉም ወገኖቻችን ናቸው። ግን እኛ ባልነው መንገድ ካልሆነ በስተቀር አገሪቱ ትፍረስ የሚል አቋም የያዙ ኃይሎች በሚዲያውም በሶሻል ሚዲያውም በሚኒስትሪ ሚዲያውም ከፍተኛ የሐሰት ፕሮፓጋንዳዎችን በስፋት እየረጩ ነው ያሉት። ስለዚህ እውነት እንደሆነ ይዘገያል እንጂ የአደር መጥራት አይውቅ አይቀርም። እኩለ ቀን ገደማ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ደጅ በመገኘት ድምፃቸውን ያሰሙት ሰላማዊ ሰልፈኞች ከሰዓት በኋላ በተለያዩ የዋሽንግተን ዲሲ ጎዳናዎች በመዘዋወር መፈክሮቻቸውን አስተጋብተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙን ለዘገባው እናመሰግናለን። የጋቢና ዝግጅታችን ከአሜሪካ ድምፅ ይቀጥላል። የዩናይትድ ስቴትስ ባለሥልጣናት ህገወጥ የሰው ዝውውር በተለይ ህጻናት ላይ ያነጣጠረ የጉልበት ብዝበዛና የወሲብ ስራ ላይ ትኩረት ሰጥተው እየሰሩ ነው። የአሜሪካ ድምጿ ኤልዛቤት ሊ የህግ አስከባሪዎችና የማህበራዊ ጉዳይ ድርጅቶች ጥቃት ለደረሰባቸው ሰዎች የሚሰጡትን የማዳንና የማገገም ስራ ዙሪያ ያጠናቀረችውን ዘገባ እንዲህ ተጠናቅሯል። ከህጻንነት እድሜዋ አንስቶ በተለያዩ ጊዜያዊ መጠለያዎችና የጋራ መኖሪያዎች ያደገችው ራሷን ኢጅፕት በላይ የምትጠራው ወጣት የወሲብ ስራ የጀመረችው ገና የአስራ ስድስት ዓመት ልጅ እያለች በጓደኛዋ ምክር ነበር። ሴት ነሽ ገንዘብ ስሪበትና ኑሮ ሽኑሩ ያለችኝ እኔም ከሆነ እሺ ያልኳት። ኢጅፕትን የጠበቃት ግን ማለቂያ የሌለው ስቃይ ነው። በቅርቡ በሎስ አንጀለስ ከተማ የህግ አስከባሪዎች ባካሄዱት ዘመቻ ሰላሳ ሶስት ጠፍተው የነበሩ ሕፃናትን አድነዋል። ከነዚህ ውስጥ ስምንቱ ልክ እንደ ኢጅፕት የህገ ወጥ ዝውውር ሰለባ የሆኑና ተደጋጋሚ የወሲብ ጥቃት የደረሰባቸው ናቸው። ይህ የሎስ አንጀለስ ዘመቻ የተሰኘው በጥምረት የተደረገ ህጻናቱን የማዳን ስራ የተለያዩ የህግ አስከባሪዎችንና የማህበራዊ አገልግሎት ሰጪ ድርጅቶችን ያካተተ መሆኑን በአሜሪካ የፌዴራል ምርመራ ቢሮ ወይም ኤፍቢአይ መርማሪ የሆኑት አማንዳ ዲተር ዲተርላይን ይናገራሉ። የህገ ወጥ አዘዋዋሪዎች ህጻናቱ የተጎዱበትን ነገር አውቀው ያ የተሟላላቸው እንዲመስል በማድረግና ከዛ የሚፈልጉትን እንዲያደርጉ በማስገደድ የተካኑ ናቸው። ህጻናት ከሆኑ ደግሞ ማስገደድም አያስፈልጋቸውም አይደል? ልጆች ናቸው። ስለዚህ ለጥቃት ቅርብ ናቸው። ለእንደነዚህ አይነት ህጻናት እርዳታ የሚሰጡ የተለያዩ ድርጅቶች አሉ። ከነዚህ መሀል ደግሞ ሎይዝሊ ያቋቋሙት የምሽቱ ህጻናት የተሰኘው ድርጅት አንዱ ነው። ከህጻናቶቹ ብዙዎቹ ሀሺሽ በሚጨስባቸው ቤቶች ውስጥ ያደጉ፣ ወላጆቻቸው ለሱስ የሚያስይዙ መድኃኒቶች ሲሉ የሸጧቸው ናቸው። ገና መራመድ እንኳን ሳይችሉ ጥቃት ደርሶባቸዋል ወይም ተደፍረዋል። እንደ ኢጅፕት ያሉ ጥቃት ከሚያደርሱ ቤተሰቦች የተወለዱ ህጻናት አንዳንድ ጊዜ ከነበሩበት ሁኔታ ምንም የማይሻሉ ጊዜያዊ መጠለያዎች ውስጥ እንዲገቡ ይደረጋሉ። የህገ ወጥ አዘዋዋሪዎች እና ደላሎች ደግሞ የተሻለ ህይወት እንደሚያገኙ ቃል ይገቡላቸዋል። ኢጅፕት ህይወቱን ባትወደውም፣ የምታገኘው ገንዘብ ግን ያስደስታት እንደነበር ትናገራለች። አንድ ሺህ ዶላር በቀን ካገኘው ለምን አልሰራም? በአንድ ጊዜ አንድ ሺህ ዶላር የሚከፍል ሌላ ስራ የለም። ስለዚህ ይህን ስራ እየሰራው አዲስ ብራንድ ስልክ መያዝ፣ ጸጉሬና ጥፍሬን መሰራት፣ አዳዲስ ልብስ የመሳሰሉትን መግዛት እችላለሁ። ይህ የኢጅፕት ተስፋ ግን ጓደኛዋ ከተገደለች በኋላ እንዳልነበር ተሰባበረ ትላለች። እንደ እድል ሆኖ ፖሊስ ጣቢያ ከነበርኩበት ሁለት ደቂቃ እርምጃ ላይ ነበር። ስለዚህ ወደዚያ ሮጥኩኝ። ስደርስ ምን ተፈጠረ አሉኝ። ግን ምንም አላስታውስም። የማስታውሰው ነገር አራት ሰዎች የመፈልቀቂያ ብረትና በቃ ራሴን ሳትኩኝ። ከቤተሰቦቻቸው ተለይተው የወጡና ለጎዳና ኑሮ የተዳረጉ ወንዶች ህጻናትም በተመሳሳይ የወሲብ ስራ ላይ ይሰማራሉ። የምሽቱ ህጻናት በተሰኘው ድርጅት ውስጥ የሚሰሩት ሴዛር ጉያሮ በተለይ አንድ ህፃን እንደሚያስታውሱ ይናገራሉ። የሚበላውና የሚያድርበት ቦታ ለማግኘት የወሲብ ስራ ይሰራል። ይህ የማዳን ስራ ጠቃሚነቱ ባያጠራጥርም ከህፃናቶቹ ጋር የሚሰሩ ሰራተኞች ግን አዙሪቱን ለመስበር ለዚህ ችግር የሚያጋልጡ ጉዳዮች መቀረፍ አለባቸው ይላሉ። በቤት ውስጥ ያሉትን እነዚህን ችግሮች መቅረፍ አለብን። በተለይ እንደ ሀሺሽ ያሉ አነቃቂ ሱሶች ላይ መስራት አለብን። እሱ ምንም ጥያቄ የለውም። ኢጅፕት አሁን ወደ ኮሌጅ መሄድ ትፈልጋለች። ከፊቷ ያለውም ብሩህ ሆኖ ይታያታል። አንዳንዴ ጨለማ ውስጥ እንደሆን ይሰማል። ነገር ግን ሁልጊዜም ቢሆን ከዋሻው መጨረሻ ላይ ብርሃን አለ። ሊ የሚያስተዳድሩት የምሽቱ ህጻናት የተሰኘው ድርጅት ባለፈው ዓመት ብቻ አምስት መቶ ሕፃናትን ከዚህ አይነት ሕይወት በማውጣት ረድቷል። ነገር ግን አሁንም ብዙ ብዝበዛ የሚደርስባቸውና አዳኝ የሚፈልጉ ሕፃናት ጎዳና ላይ አሉ። በኤልዛቤት ሊ ለተጠናቀረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ሞት ለአገር በአገር ድልዎት ሁሉም እኩል በአክብሮት ሰላም፣ ፍቅር፣ ጤና ለኛ እናት ሀገር ትኑር ለኛ

በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። ቀጣዩ ዘገባ አንድ አዲስ መተግበሪያ ያስተዋውቀናል። ኮቪድ-19 ለመከላከል ሲባል በተለያዩ ሀገራት ትምህርት ቤቶች ተዘግተው ቆይተዋል። በእነዚህ ጊዜያት ተማሪዎች በርቀት ትምህርታቸውን እንዲከታተሉም የተለያዩ ጥረቶች ተደርገዋል። ኬንያዊው መስማት የተሳነው ሀድሰን ኤሲያማ መስማት የተሳናቸው ህጻናት በድህረ ገጽ ትምህርታቸውን ሲከታተሉ እንዳይቸገሩ የሚያግዝ የስልክ መተግበሪያ ወይም አፕሊኬሽን ሰርቷል። ዘገባው የቪክቶሪያ አሙጋን ነው። አይደን ገረመው እንደሚከተለው ታቀርቧለች። ለ13 ዓመቷ ኬንያዊ መስማት የተሳናት ልጃገረድ ስቴፋኒ ጁሪ በኮቪድ-19 ምክንያት እቤት ውስጥ ቁጭ ብሎ መማር እጅግ ከባድ ነው። የኬንያ የምልክት ቋንቋ የስልክ መተግበሪያ ግን ትምህርቷን በማቅለል እንደረዳት ስቴፋኒ በምልክት ቋንቋ ታስረዳለች። ፎ ሚ ሆምዋክ የቤት ስራዬን እየሰራው የቤተሰቦቼ እርዳታ ያስፈልገኛል። አንዳንዴ ታዲያ ቤተሰቦቼ ቃላቶቹ ሲጠፋባቸው መተግበሪያው ያግዛቸዋል። የስቴፈኒ ቤተሰቦች ታዲያ መተግበሪያውን በመጠቀም ምልክቶችን እያጠኑ ከእሷ ጋር መግባባት እንደቀለላቸው አባቷ ሮበርት ማታሪ ይገልጻሉ ሲሆን ሚቱ አሲስት የቤት ስራዋን ስትሰራ እኔ እንዳግዛት ትፈልጋለች ግን በምልክት አይገባኝም እና እሷ መተግበሪያውን ከፍታ ቃል በቃል ስታጽፈኝ እረዳውና አስረዳታለሁ። ይሄ መተግበሪያ ከውልደቱ ጀምሮ መስማት በተሳነው ሃድሰን አሴማ የርቀት ትምህርትን የሚከታተሉ አራት ሺህ ኬንያውያን መስማት የተሳናቸውን ተማሪዎች ለማገዝ የተዘጋጀ ነው። ኦፍላይን መስማት ለተሳናቸው ሕፃናት የትምህርት መርጃዎችን የሚያቀርቡ መተግበሪያዎች የሉም። በአንጻሩ መስማት የሚችሉ ልጆችን ስናይ ትምህርታቸው ላይ የሚያግዟቸው እጅግ ብዙ መተግበሪያዎች አሉ። ስለዚህ በዙሪያቸው ያሉ እንዲያግዟቸው የሚረዳ ኤቢሲዲ ያለበት መተግበሪያ ሰርተናል። ኢኔብል የተሰኘው የአካል ጉዳተኞች ተቋም የሀድሰን አሴማን የፈጠራ ስራ አገልግሎት ላይ እንዲውል የራሱን ሚና ተጫውቷል። የተቋሙ የመርሃ ግብሮች ስራ አስኪያጅ ፔተር ኦኬዮ ያስረዳሉ። ኢኔብል መተግበሪያን ለመስራት ሲመጣ ያየነው ነገር በዓለም ላይ ለሁሉም እንዲያገለግልና ሕፃናት ልጆችም ሳይቀሩ እንዲጠቀሙበት ቀላል መሆን መቻሉ ነው። የኬንያ መስማት የተሳናቸው ማኅበር ሊቀመንበር የሆኑት ኒክሰን ካካሪ መተግበሪያው ተማሪዎችን ብቻ ሳይሆን የትምህርት ዕድል ያላገኙትንም ያግዛል ይላሉ። የመተግበሪያ የምልክት ቋንቋ የማይችሉና እቤታቸው የተቀመጡ መስማት የተሳናቸውንም ሕፃናት ለማስተማር ጭምር ያግዛል። መተግበሪያውን በስልካቸው መጠቀም ስለሚችሉ በጣም ጠቃሚ ነው የሚሆነው። ምንም እንኳን ይሄ መተግበሪያ በመጀመሪያ የተሰራው ተማሪዎች ትምህርት ቤት ዝግ በሆነበት ሰዓት እንዲጠቀሙበት ታስቦ ቢሆንም በኬንያ በቅርቡ ትምህርት ከተከፈተም በኋላ ተማሪዎችና ወላጆቻቸው እየተጠቀሙበት ነው። ለቪክቶሪያ አሙንጋ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቷ አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳችሁ ያመሸውት ስመኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሳይበለን መልካም ምሽት።